ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና ከጎድኔ አብራኝ ተቀምጣለች። ሰላም እንደምናመሻችሁ። በምሽቱ ዝግጅት በኦሮሚያ ክልል ተቃውሞ ከቀሰቀሱ አዋጆች አንዱን ማለትም ትላልቅና አነስተኛ ከተሞችን የሚያጣምረውን መመሪያ ሶስት አንቀጾች መሰረዙን የክልሉ መንግስት አስታወቀ። ህዝቡ የፈለገ ጥሩ ነገርም ቢሆን ግን በትንት እስከሚያምንበት ተግባሪ ማድረግ አስፈላጊ አለመሆኑና የህዝብን ጥያቄ ክብር ተገቢ የሆነ ክብርና ተገቢን የሆነ ትኩረት የሚሰጠው መሆኑ የሚያሳየው ማለት ነው። የክልሉ መንግስት ቃል አቀባይ ፈቃዱ ተሰማ ለአሜሪካ ድምፅ ሬዲዮ የሰጡትን መግለጫ ይዘናል። በጉዳዩ ላይ ተቃዋሚው ፓርቲ ኦፌኮ ምላሽ ሰጥቷል። ይሄ አዋጅ ጠቃሚነት የለውም ለኦሮሞ ህዝብ የሚጠቅም አይደለም። ስለዚህ የኦሮሞ ህዝብ የሚቃወሙ በአጠቃላይ ነው። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመችን አነጋግረናል። የምሽቱ የሙዚቃ እንግዳችን ደግሞ ዘሪቱ ከበደናል። መውጣት መግባቶች ያሉበት አይነት አይደለም እድገቴና፣ ከትምህርት እና ከቤተሰብ ውጪ ሙዚቃ ነው የነበረኝ ጓደኛም፣ የሚያዝናናኝ ፈታ ምልበት ነገር ዘሪቱ ወደ ዋሽንግተን ዲሲ በመጣችበት ወቅት ባልደረባችን ዲጄ ፋትሱ ጋር ቆይታ አድርጋ ነበር። በዚህ ሳምንት ቃለ ምልልሱን እናስደምጣችኋለን። እንደምናመሻችሁ አድማጮች፣ ለምሽቱ አጠር ያሉ ዜናዎች፣ ጽዮን ግርማ ነኝ። የዩናይትድ ስቴትስ የስለላ ድርጅት ሲአይኤ ዳይሬክተር ጆን ብሬናን መስሪያ ቤታቸው በቀጣይ ፕሬዚዳንት ቢታዘዝም እንኳን እስረኞችን ውሃ ውስጥ የሰጠሙ እንዲመስላቸው በሚያደርገው የዋተር ቦርዲንግ ተብሎ በሚጠራው የምርመራ ዘዴ እንደማይጠቀሙ አስታወቁ። ዳይሬክተሩ ብሬናን ትናንት እሁድ በከፊል በተላለፈው የኤንቢሲ ቴሌቪዥን ጣቢያ በሰጡት ቃለ መጠይቅ አንድም የሲአይኤ መኮንን ዋተር ቦርዲንግ ወይም ውሃ ውስጥ የሰጠሙ በሚመስል መልኩ የማሰ ስቃየት ምርመራ እንዲካሄድ አልስማማም ብለዋል። የማይስማሙት ደግሞ ተቋማቸው በጽናት እንዲዘልቅ ስለሚፈልጉ እንደሆነ ጨምረው ገልጸዋል ዩናይትድ ስቴትስ ውስጥ ከደረሱት ቁጥሩ ወደ ሶስት ሺህ የሚጠጋ ህዝብ ከተገደሉት የሽብርተኞች ጥቃቶች በኋላ በቀጠሉት አመታት ሲአይኤ ተጠርጣሪ ሽብርተኞች አሜሪካ ላይ ለማድረስ ስለሚጠነስሱ የጥቃት ሴራዎች መረጃ እንዲጠቁሙ ለማስገደድ ከባድ የምርመራ መንገዶችን መጠቀም መጀመሯ ይታወሳል። ከዚያም ፕሬዚዳንት ባራክ ኦባማ ተመርጠው ስልጣን እንደያዙ አብዛኛው የምርመራ ዘዴ ሰቆቃ ከመፈጸም የሚቆጠር ነው በማለት አግደውታል ሪፐብሊካን ፕሬዚዳንታዊ እጩ ዶናልድ ትራምፕ በሽብርተኞችን ለማስቆም ማናቸውንም ህጋዊ መንገድ እጠቀማለሁ፣ ነገር ግን ጦር ሰራዊትም ሆነ ሌሎች ህግ እንዲጥሱ ትዕዛዝ አልሰጥም ብለዋል። ቀደም ብሎ ግን ትራምፕ በማስጠም ስሜት ከማስጨነቅ የባሰ የምርመራ ዘዴ እደግፋለሁ ብለው ነበር። የእሳቸው ዋና ተፎካካሪ ቴድ ክሩዝ በበኩላቸው የሀገራችንን ደህንነት ለመጠበቅ የሚያስፈልገውን ማናቸውንም ከባድ የምርመራ ዘዴ እንደገና ስራ ላይ አውላለሁ ማለታቸው ይታወሷል ይህንኑ ተከ ተከትሎ ይመስላል የሲአይኤ ዳይሬክተሩ ጆን ማንኛውም ቀጣይ ፕሬዚዳንት ቢታዘዝ እስረኞችን የወተር ቦርዲንግ ተብሎ በሚጠራው የምርመራ ዘዴ እንደማይጠቀሙ የተናገሩት። ከአንድ ዓመት በላይ የዘለቀውን ውጊያ ያስቆመው ውል በደስታ የተቀበሉት በተባበሩት መንግስታት ድርጅት የየመን አምባሳደር ኢስማኤል ኦልድ ሼህ አህመድ አሁን ሀገሪቱ ከከረመችበት ሁኔታ የምታገግምበት ሰዓት ነው ብለዋል። በየመን መንግስት በሚደግፈው በሳውዲ የሚመራው ህብረትና ከሁለት ዓመታት በፊት ዋና ከተማዋን ሰዕና በተቆጣጠሩት በሁቲዎቹ አማጽያን መካከል ተኩስ አቁም የተጀመረው እኩለሌሊት ላይ መሆኑን የዛሬ ሳምንት ሰኞ ኩዌት ውስጥ ከሚጀምረው የየመን የሰላም ድርድር ታውቋል። ሁለቱም ወገኖች ተኩስ አቁሙን እናከብራለን ሲሉ ቃል ገብተዋል። የተባበሩት መንግስታት ድርጅት የየመን አምባሳደር አያይዘውም ከመጠን በላይ ለተራዘመ ጊዜ በብጥብጡ ስትታመስ የቆየችውን ሀገር መልሶ ለመገንባት አሁን እድል ተፈጥሯል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጆን ኬሪ በበኩላቸው ዛሬ ጠዋት በትዊተር ያወጡት የድጋፍ መግለጫ በየመን ተኩስ አቁም ስራ ላይ መዋሉ ደስታ ተሰምቶናል ካሉ በኋላ ሁለቱም ወገኖች ለሕዝቡ ሰብአዊ እርዳታ እንዲገባ እንዲፈቅዱና ለግጭቱ የፖለቲካዊ መፍትሄ እንዲገኝ ጥረት እንደሚያካሂዱ ተማጽነዋል። አድማጮች ለሰዓቱ ያስኳቸው ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዘርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንድሪስ ቱገር የኦሮሚያ ክልል ምክር ቤት ቀደም ሲል ያጸደቀውን የከተሞች አዋጅ ሶስት አንቀጾች መሰረዙ ተገለጸ። የከተሞች አዋጅ በክልሉ በመካሄድ ላይ ካሉት የተቃውሞ እንቅስቃሴ መነሻዎች አንዱ መሆኑ ይታወቃል። አንቀጾቹ የተሰረዙት ጉዳት ስላላቸው ሳይሆን በሕዝቡ ጥያቄ ስለተነሳባቸው መሆኑን የክልሉ መንግሥት ቃል አቀባይ ፈቃዱ ተሰማ ለአሜሪካ ድምፅ ሬዲዮ ማምሻውን ገልጸዋል። እስክንድር ፍሬው ነው ያነጋገራቸው። ተከታዩን ልኳል። በዚህ ዓመት በተካሄደው የጨፌ ኦሮሚያ አምስተኛ የስራ ዘመን በአንደኛ ዓመት ሁለተኛ መድበኛ ስብሰባ ላይ የጸደቀው አዋጅ ከክልሉ የተቃውሞ እንቅስቃሴ መነሻዎች አንዱ ነው። ገና ከመጽደቁ ጥያቄ የተነሳበት ይሄው የኦሮሚያ ከተሞች አዋጅ በአዲስ አበባ ማስተር ፕላን ላይ ከተፈጠረው ቅሬታ ጋር ተዳምሮ ደም አፋሳሽ የሆነ የተቃውሞ እንቅስቃሴ ማስከተሉ ታይቷል። አዋጁ የወጣው የአዲስ አበባና የኦሮሚያ ልዩ ዞን ከተሞችን የጋራ ማስተር ፕላን ለማስፈጸም እንደሆነ ጥያቄ ያነሱ አንዳንድ ወገኖች እምነት ነው። የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ ሰሞኑን ባካሄደው ስብሰባ ከዚህ አዋጅ ውስጥ ሶስቱን አንቀጾች ሰርዟል። የዚህ ምክንያቱ ከግንዛቤ ማነስ በህብረተሰቡ ዘንድ የተፈጠረው ጥርጣሬ መሆኑን የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈቃዱ ተሰማ ለአሜሪካ ድምፅ አብራርተዋል። ህዝቡ እስካልፈለገው ድረስ ጠቃሚ ቢሆንም፣ የህዝቡን ፍላጎት የሚያርካ ቢሆንም፣ ለልማት የታሰበ ቢሆንም፣ ህዝቡ ግን እስካልፈለገው ድረስ መቆም አለበት የሚለውን ነገር መቅረት አለበት የሚለውን እንደወሰነ ሁሉ አቋም እንደወሰደ ሁሉ በዚህ ጉዳይም ላይ ያንኑ አቋም መውሰድ አይቻልም። ለህዝብ ገልጸው ጨፌው ነው ያወጣው። ያው አዋጆች የሚወጡት በአሰራራቸው በክልሉ የህዝብ ተወካዮች የበላይ አካል ነው ክልሉ ፓርላማ ወይም ጨፌ ማለት ነው። ስለዚህ ጨፌ ስለሚያየው ጨፌ ያወጣውን መልሶ ማለት ነው። እዚህ ጥርጣሪ በፈጠሩት ላይ መታየት በሚገባቸው አካላት ህጋዊ ፕሮሰሱን ጠብቆ እዛ ቀርቦ ሰፊ ውይይት ከተደረገበት በኋላ ይህንን የህዝብ ጥያቄ መመለስ አስፈላጊ ሆኖ በመገኘቱ ይህንን መልሰዋል ማለት ነው። ይህን ሲመለስ ምንም አይነት ጥሩ ነገር እንኳን ቢሆን ህዝቡ ያልተቀበለውን ነገር መፈጸም እንደማይገባና ና ህዝባዊ መንግስትና ህዝባዊ ድርጅት ክልሉ የሚመራውን ድርጅትም ሆነ በአገር ደረጃ ህዝቡ የፈለገ ጥሩ ነገርም ቢሆን የማያምንበትን እስከሚያምንበት ተግባራዊ ማድረግ አስፈላጊ አለመሆኑና የህዝብን ጥያቄ ክብር ተገቢ የሆነ ክብርና ተገቢን የሆነ ትኩረት የሚሰጠው መሆኑ ነው የሚያሳየው ማለት ነው። ከተሰረዙት አንቀጾች አንዱ የከተሞችን መዋሃድ የሚመለከት መሆኑን አቶ ፍቃዱ በምሳሌ አስደግፈው አስረድተዋል። የመጀመሪያው አንድ ትልቅ ከተማ ካለ በዙሪያ ያሉ ትንንሽ ከተሞች አብሮ ታይዞ የሚያድጉበት ሳተላይት ከተሞች የምትላቸው ሳተላይት ከተሞች የምንላቸው ማለት ነው። ለምሳሌ አዳማ ቢኖር በአዳማ ዙሪያ ያሉ ትንንሽ ከተሞች የገጠር ከተሞች ሊኖሩ ይችላሉ ማለት ነው። ስለዚህ እነሱንም በአንድ ላይ የሚያጠቃልልና ትልቁ ከተማ ሌሎችንም ሳተላይት ከተሞች ልክ እንደ የትኛውም ዓለም ልምድ ይዘው የሚወጣበት ነው የነበረው። በዚህ ላይ ይህንን ከአዲስ አበባ ማሰር ፕላን ጋር በማገናኘት ከፍተኛ የሆነ ጥርጣሬ እንዲፈጥር ከማድረገው አካያ የጸጥታውን ሁኔታ ከማረጋጋት ከህብረተሰቡ ጋር ሰፋ ለውይይት በሚደረግበት ጊዜ እነዚህ ጥርጣሬ የፈጠሩ ስለ መሆናቸው ህዝቡ ትክክል ያነሳና ይህንንም ምንም ጠቃሚ የሆነ ቢሆንም እንኳን ችግር ማነው ጥርጣሬ እስከፈጠረ ድረስ ይህንን ነገር የህዝቡን ጥያቄ ወስዶ ተቀብሎ በክብር አይቶት ተገቢ ምላሽ መስጠት እንደሚገባው መንግስት ለህዝቡ ቃል ገብቶ ነበር ማለት ነው። የቢሮ ኃላፊው እንዳብራሩት የተሰረዘው ሌላው አንቀጽ ከተሞች በሚዋሃዱበት ጊዜ የሚወስዱትን ስያሜ የተመለከተ ነው። በዚህ ጉዳይ ላይም ስያሜ መቀየር የአካባቢዎችን ታሪክና ባህል ያጠፋል የሚሉ የሚሉና ሌሎችም ትንታኔዎች በአንዳንድ ወገኖች ሲሰጡ ቆይተዋል። እናም በቂ ግንዛቤ ባለመፈጠሩ ምክንያት እንዲቀር መደረጉን አቶ ፈቃዱ ገልጸዋል። ሁለተኛው እነዚህ ከተሞች በሚዋሃዱበት ጊዜ የስም ጉዳይ ነው የነበረው። ምክንያቱም ሁለት ሶስት ከተሞች አንድ ላይ በሚወጡበት ጊዜ ቀድመው የነበራቸውን ስም ይዘው አይደለም የሚቀጥሉት ማለት ነው። ምክንያቱም በማዋዳቸው ምክንያት እንኳን ከተሞች አይደሉም፣ የንግድ ሴክተሮችም፣ ሌሎችም በሚዋሃዱበት ጊዜ በተለመደው የሚስማሙበት ስም ነው የሚሆነው ማለት ነው። ከዚህ ጋር ታይዞ ከተሞቹ እየራሳቶ የከተማ መዋሃድ ሲባል ቅድም ካሉት ጋር አይገናኝም ማለት፣ አሁን አዳማ ሳተላይት ከተሞችን ይዘው ያደርጋል ሲባል እነዛ በአዳማ ስር ይሆናሉ አይደለም ስሜቱ እነሱ ይጠቃለላሉ ማለት ነው። ይጠቃለላሉ ማለት በራሳቸው በሕዝብ ውይይት በራሳቸው ፍላጎት ይመጡና እንደ ስም ይኖራቸዋል ማለት ነው። ያም ጥርጣሬ ስለፈጠረ ከማስተርፕላኑ ጋር ጥርጣሬ ስለፈጠረ ይሄም ሕዝቡ ላይ ጥርጣሬ እስከፈጠረ ድረስ ተገቢውን ተገቢ የሆነ ይህንን የሚመጥን የግንዛቤ ማስጨበጥ በሚገባ ባለመሰራቱ ምክንያት፣ ክፍተቱም ደግሞ ሌላው አካል በመጠቀሙ ምክንያት ህዝቡ እስካልፈለገው ድረስ ጥሩ ነገር ቢሆን፣ ህዝባዊ ድርጅት ድርጅቱም ቢሆን ክልሉን የሚመራው የህዝብን ጥያቄ ነው ማዕከል አድርጎ የሚሰራው እና ሲጀመር መጨረሻውም መጀመሪያው መጨረሻውም ይሄው በመሆኑ ሪስፔክት መደረግ ስላለበት ይህንም ወስዶ ያሻሻልበት ሁኔታ አለ ማለት ነው። እንዲቀር የተደረገው ሶስተኛው አንቀጽ ከተሞችን በስድስት ደረጃ የሚመድበው መሆኑን ኃላፊው አመልክተዋል። እርሳቸው እንዳሉት ምደባው የአገሪቱ ዋና ከተማ የሆነችውን አዲስ አበባን ሜትሮፖሊታን በማለት ከላይ ያስቀምጣል። ኦሮሚያን ጨምሮ በክልሎች የሚገኙ ትላልቅ ከተሞችን ደግሞ ሪጂዮፖሊ በማለት በሁለተኛ ደረጃ ያስቀምጣል። የቢሮ ኃላፊው እንዳሉት ጥያቄው የተነሳውም እዚህ ሁለተኛው ምድብ ላይ ነው። ይህ የአዋጁ ክፍል በተሳሳተና በተዛባ መንገድ መተርጎሙን ይናገራሉ። ሪጆፖሊ ከፌዴራል ከአቅም ግንባታ ጋር ተይዞ ከመሰረተ ልማት ጋር ተይዞ ከሌሎች ጋር ድጋፍ የሚደረግበት አይነት ነገር አንቀጽ ውስጥ የተካተተ አለ ማለት ነው። ይህንን ጥቅም ያገኛል የሚል ስም ስያሜው ይህንን ከየትኛው ጋር ተዛመዱት? ትልልቅ ከተሞች ለፌዴራል ተጠሪ ሊሆኑ ነው የሚል ውዥንብር በስፋት የተነሳና ጥርጣሬ የፈጠረ በመሆኑ የሪጂዮ ፖል የሚባለውን ነገር እንዲቀር፣ ጥቅማ ጥቅሞቹ ግን የሚሰጡት ድጋፎች በሌሎችም ሴክተሮች እንደሚሰጡት ሁሉ በዛው እንዲቀጥሉ፣ ነገር ግን የስም ስያሜው እንዲቀር የሚል የተወሰነ ነው። የኦሮሚያ ከተሞች አዋጅ በተለይ ለቅርብ ጊዜው የተቃውሞ እንቅስቃሴ መነሻ መሆኑን ተቃዋሚዎች አምናሉ። አዋጁ በአዋጅ መሻር እንዳለበትም ሲጠይቁ ቆይተዋል። አቶ ፍቃዱ ግን እንደዚህ አይነቱ ጥያቄ በተሳሳተ ግንዛቤ ላይ የተመሰረተ መሆኑን ይናገራሉ። ሲጀመር የመጀመሪያው አዋጅም ቢሆን መሻሻል የነበረው እንጂ በመሰረቱ አዋጅ ለከተማ አስፈልግም ማለት ከተሞች የልማት አካሂዱም ማለት ነው። ከተሞች የመልካም አስተዳደር ስራን አይከነውኑ ማለት ነው። የማህበራዊ ኑሮን በየደረጃው በደረሰበት የእርግጥ ደረጃ አይከወንም ማለት ነው። ይሄ በየትኛውም ሀገር አዋጅ የሌለው ከተማ ከተማ ህግ ያሌለው ከተማ የለም ማለት ነው። የሚሰራበት ፖሊሲ ያሌለው ከተማ የለም ማለት ነው። ስለዚህ ከዛሬ 15 ዓመት በፊት የወጣ ነው አዋጁ ማለት ነው። አዋጁ ግን ከዛሬ 15 ዓመት በፊት ቢወጣም አንዳንዶቹ መጠነኛ ማስተካከያ ነው የተደረገው፣ ሌሎቹ ደግሞ አሁን እርገቱ የደረሰበት ማለት ነው። አሁን ለምሳሌ የቀበሌ ቁጥር አለ። የዛሬ አምስት ዓመት የነበረው የቀበሌ አንድ ቀበሌ ሊሆንም ይችላል ይላል። ማ ነው ይሆናል ተብሎ የሚገመተዋት ቁጥሩ በጣም አናሳ ነው ማለት ነው። አሁን ባለንበት ከፍተኛ እንትን እርባናይዜሽን ከፍተኛ ቁጥር ጨምሯል ማለት ነው። ይህን ማስተካከል ያስፈልጋል ማለት ነው። አያስፈልግም ከሆነ የሌላ ነገር ነው ማለት ነው። እርገት ያላገናዘበ ዝም ብሎ በጭፍን መሄድ ነው የሚሆነው ማለት ነው። የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ ከዚህ ቀደምም የአዲስ አበባና የኦሮሚያ ልዩ ዞን ከተሞች የጋራ ማስተር ፕላን ተግባራዊ እንዳይደረግ ውሳኔ ማስተላለፉ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። በፌስቡክ አት ቪኦኤ አማሪክ ላይ እናንተም የኦሮሚያ ክልላዊ መስተዳደር ያቀረበውን መግለጫ አስመልክቶ አስተያየቶቻችሁን ላኩልን። አሁን ከተቃዋሚ ፓርቲዎች እናድምጥ። የኦሮሚያ ክልላዊ መንግስት የሰጠውን መግለጫ አስመልክቶ፣ አዋጁ ሕዝብ ስላልተወያየበት ሙሉ በሙሉ ተሰርዞ በፍጥነት ውይይት መጀመር አለበት ሲሉ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመች ማምሻውን ለዝግጅት ክፍላችን ገልጸዋል። ጽዮን ግርማነች ያነጋገረቻቸው። አመሰግናለሁ አቶ ሙላቱ ገመቹ፣ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሰብሳቢ። ጨፌ ኦሮሚያ ባለፈው ሳምንት ባደረገው ስብሰባ ከዛ ውስጥ ሶስት አንቀጾች ተሰርዘው አዋጁ ጸድቋል የሚል ሰምተን ነበር ከተሰረዙት አንቀጾች ውስጥ አንደኛው የከተሞችን መዋሀድ የሚዘረዝረው አንቀጽ ሁለተኛ ደግሞ ከተሞች ከተዋሀዱ በኋላ ስለሚኖራቸው ስያሜ የሚዘረዝረው አንቀጽ እንደዚሁም በመጨረሻ እነዚህ የሜትሮፖሊቲያን በስድስት ተከፍለው ዋነኛው የሜትሮፖሊቲያን አዲስ አበባ የሆነና ሌሎቹ በስድስት የሪጂዮፖሊቲያን በሚል የክልል አስተዳደር ይከፈላሉ። እንደዚሁም ደግሞ በጀታቸውን በፌዴራል ከተሞች ይረዳሉ የሚሉት ሶስት አንቀጾች ተሰርዘዋል ተብሎ እኛ መረጃ አግኝተናል። እና እነዚህ መሰረዛቸው ምንድን ነው የሚጠቅመው ከተነሱት ጥያቄዎች ጋር? አዎ ዝርዝሩን እኛ እናቅም፣ በፕሬስም አልወጣም፣ እኛ ጋር ግልጽ ሆኖ የወጣ ነገር አይደለም። ግን እናንተ ከጠየቃችሁም በእነዚህ ሀሳቦች ላይ ሀሳቤን ለመስጠት ነው። በአጠቃላይ ስናየው ይህ አዋጅ ጠቃሚነት የለውም ለኦሮሞ ህዝብ የሚጠቅም አይደለም። ስለዚህ የኦሮሞ ህዝብ የሚቃወመው በአጠቃላይ ነው። መዋሃድን በሚመለከት ስያሜን በሚመለከት የዚህን የሪጂኦፖሎተን ከተሞችን በሚመለከት ይሄ አዋጁ በአጠቃላይ ካለው ህገ መንግስት ውጭ ነው። ህገ መንግስታችን ምንድን ነው? ፌዴራሊዝም ነው። ፌዴራሊዝምን ባለው የሪጅኖች ወይም ስቴቶች ባላቸው ክልል ውስጥ ራሳቸው በክልሉ የሚያዙ ከክልሉ ገቢም በራሳቸው የሚያገኙት እንጂ ለሌላም አካፍሎ የሚሰጡም አይደለም። ፌዴራል ስቴቱም ፌዴራሊዝምን ተግባራዊ ለማድረግ ከተፈለገ በአጠቃላይ በእንደዚህ አይነቶቹ ነገሮች ውስጥ አልቃ አይገባም። ይሄ ስለዚህ ነው፣ በአጠቃላይ አዋጁን የምንቃወመው። ስለዚህ ስያሜውም የሪጂኖ ፖለቲን የተባሉትና መዋሃድን በሚመለከት እዛ ውስጥ ቢኖርም ይሄ ብቻ አይደለም ሌሎቹም የምንቃወማቸውና የማንቀበላቸው አሉ። ስለዚህ አንደኛ የህዝብ ይሁንታ የለውም፣ ሁለተኛ ጠቃሚነቱ አይታይም። እንግዲህ ዋና ዋና ጥያቄዎቹ የተነሱት ጥያቄዎች እነዚህ ከሆኑና እነዚህ አንቀጾች ከተሰረዙ እንዴት ነው ጠቃሚ አይደለም ልትሉ የምችሉበት ምክንያት እነዚህ ጥያቄዎቹ እነዚህ ጥያቄዎች ተሰርዘዋል ተሰርዞ ጸድቋል ምንድን ነው ያሉት ጠቃሚ ናቸው ብለን እናምናለን እነዚህ አንቀጾች የተሰረዙ ጠቃሚ ስላልሆኑ አይደለም የተሰረዙበት ምክንያት አንዳንድ አካላት የአረዳድ ችግር እና የግንዛቤ ችግር ህዝቡ ላይ እንዲያድር ስላደረጉ ነው እንጂ አንቀጾቹ እንደውም እነዚህ ጠቃሚ ናቸው ይላሉና እነዚህን አንቀጾች ከተሰረዙ ጠቃሚ አይደለም የምትሉበት ምክንያት ምንድን ነው የምንቃወማቸው ዝርዝር ጉዳዮቹንም ቢሆን ለህዝብ ቀርቦ ህዝብ ተወያይቶበት ከዛ በኋላ ነው አዋጅ ሊጸድቅ የሚችለው እንደ አዋጅ ሆኖም ሊወጣ የሚችለው። ስለዚህ ህዝብ ያልተወያየበት ሌሎች ጉዳዮቹም እዛ ውስጥ ስላሉ እኛ አሁን ለምሳሌ የሰማ ነው በፕሬስ የወጣ ጉዳይ አይደለም ይሄ። አሁን ወሬ ወሬ ነው የምንሰማው። ዝርዝር ጉዳዮቹ ላይ ህዝብ መወያየት አይገባውም እንዴ? ስለዚህ ያልተወያየበት ስለሆነ ይሄ ብቻም አይደለም፣ ሌሎቹንም እንዲሻሻሉ የምንፈልጋቸው ጉዳዮች አሉ ጠቃሚ ሆኖ ቢገኙም ከዚህ በፊት ሌላ ጊዜ መንግስት ህዝብ ወስኗል ተወያይቷል ብሎ ሲመጣ ተቃዋሚዎች የተቃዋሚ ፓርቲዎች ህዝብን አይደለም የሰበሰበው ካድሬዎችን የሰበሰበው የራሱን ሰዎች ሰብስቦ ነው ህዝብ ወስኗል ብሎ የሚያመጣው የሚል መግለጫ ስትሰጡ ይሰማልና አሁንስ አሁን ህዝብ ወስኖ ስትሉ በምን መልኩ ነው ህዝብ ወስኖ የሚለውን እንደ አማራጭ የምታቀርቡት የትኛውን ነው የምትቀበሉት? እንዴት ተወስኖ ቢመጣ ነው የምትቀበሉት? በዚህ ጉዳይ ላይ ይሄ ህዝብ ይወያይ በምንልበት ጊዜ ውይይቱ ነጻና ፍትሐዊ የሆነ ውይይት ነው እኛ የምንፈልገው። ካድሬ የተሰብስቦ የሚወስንና ህዝብ ነው ብሎ የሚያመጣውን አይደለም፣ ነጻ የሆነ ውይይት ነው። ውይይት ስንል ዲሞክራቲክ የሆነ ውይይት በስምምነት ህዝብ የሚስማማበት በጠቅላላ የሚቃወመውም፣ የማይቃወመውም፣ የሚደግፈውም፣ የማይደግፈውም ነጻ በሆነ ሁኔታ ሲወያይበት ነው። ይሄንን ነው እኛ ስንል ህዝብ ይወያይበት ስንል ሃይላይት አንኮት የምናደርገው ይሄንኑን ነው እንጂ ቅድም እንዳላችሁት ልክ እነሱ ካድሬዎቹን ሰብስቦ ህዝብ ተወያይቶበታል እንዲሆነዋል የሚባለውን አይደለም። እነሱ ህዝብ ቢሆን እኛ እዛው ካድሬው አይደለም እንደ ተወያይቶ አሁንም አዋጅ ያወጣው ህዝብ የተቃወመ እሱን አይደለም። በጠቅላላው ህዝብ የምንለው አጠቃላይ በጉዳዩ የሚያገባው ሁሉ በነጻ ምንም ማስፈራሪያ ዛቻ፣ ጉልበት ሳይኖርበት በነጻ የሚወያይበት ስለዚህ ጉዳይ የኔ ነው ብሎ ህዝብ ከተወያየበት በኋላ የሚያመጣው ይሆናል። እኛ ህዝብ ይወያይበት ስንል የተወሰኑ ሰዎች ተወያይቶበት ህግ የሚያወጡለት ሳይሆን በአጠቃላይ በጉዳዩ ላይ ህዝብ የሚቃወመውም፣ የማይቃወመውም፣ የሚደግፋቸውም፣ የማይደግፋቸውም በአንድነት ካለምንም ተጽዕኖ ዲሞክራቲክ በሆነ ሁኔታ ውይይት ሲደረግበት ነው። ይህንን ነው እኛ የምንፈልገው። ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399 ኤፍኢሲ 56ኛ ሲምቦል ሬት 275 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪዮኤ የአዲሱ ትውልድ ድምፅ ጋቢና ስ በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችን በ19 ሜትር ባንድ በ15580 ኪሎ ኸርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 ላይ እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሐሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን። ላላነበዚህ ሳምንት የሙዚቃ እንግዳችን ዘሪቱ ከበደ ትሆናለች። ዘሪቱ በቅርቡ ወደ ዋሽንግተን ዲሲ በብሔራዊ የጸሎት ቁርስ ስነስርዓት ላይ ፕሬዚዳንት ባራክ ኦባማና ሌሎች ታዋቂ አሜሪካውያንና ዜጎችም የተገኙበት ስነስርዓት ላይ ተገኝታል። ዜማዋን አቀርባለች። ሱራፌል ሽፈራ ወይም ዲጄ ፋትሱ በስቱዲዮ ጋብዟታል። ድንዛዜ በከተማ ሰው የሰው ብቻ የሰማ ኢንፎርሜሽን ጠዋት ማታ እስከታፋታ ሙዚቃ ውስጥ ምን ከተተሽ ማለት ምን ሳበሽ ወደ ሙዚቃ ነው የሚሆነው? በአስተዳደጌ ብዙ የተከበበ አስተዳደግ አልነበረኝም። አይ ብዙ ብዙ ልጆች ብዙ መውጣት መግባቶች ያሉበት አይነት አይደለም እድገቴና፣ ከትምህርት እና ከቤተሰብ ውጪ ሙዚቃ ነው የነበረኝ ጓደኛም የሚያዝናናኝ ፈታ ምልበት ነገር ደግሞ ያደኩ በት ቤት እናትና አባቴ ጥሩ ሙዚቃ ሰሚዎች ነበሩ እና ኮሌክሽኖች አሏቸው ቤት ውስጥ የተለያዩ ስለዚህ እነሱን በመስማት እና ኢንጆይ በማድረግ ውስጥ አብሮ በመስፈን ደግሞ ያንን ነገር እየወደድኩትና እየለመድኩት በመምጣት ከዛም ደግሞ በትምህርት ቤት አካባቢ ያሉት ፐርፎርም የማድረግ እድሎች ሲመጡ ፐርፎርም ስታደርግ አንተ ኢንጆይ ስታደርገው ሰዎችም ደግሞ ኢንጆይ ሲያደርጉት ስታይ ኢንከሬጅ ትሆናለህ በዛ መንገድ ለመሄድ ስለዚህ እንደዛ እንደዛ እያልኩ ነው የገባሁት እኔ ዲጄ ስጀምር ዲጄ ማድረግ ስጀምር ትንሽ ያው አርድ ነበር። እንዴት ነው፣ አባቴ በሕይወት በነበረ ጊዜ እንደዛ ይሆናል ብሎ አያስብም። እሱ በሙያው አርክቴክት ነው፣ ነገር ግን ጥሩ ደናሽ ነበረ። በወጣትነቱ ጥሩ ይደንሳል እና ከበደ መሬንጌ ምናምን ሁሉ ተብሎ ነው የሚጠራው በቅጽል ስሙ እና ያውቀዋል። እንደ ዋና ነገር እንደምቆጥረው አላሰበም። በትምህርት ጥሩ ተማሪ ስለነበርኩኝ በዛ ስክሰስፉል እንደመሆን ነው የሚያስበው። ያንን ነገር እንደ ተጨማሪ ነገር ኢንጆይ ማድረግ ትምህርት ቤት ውስጥ ፐርፎርም ማድረግን አልተቃወመኝም፣ ያው እሱም አድርጎት የሚያውቅ ነገር ስለሆነ እናቴ ግን ክሎዝሊ ከአባቴ በተሻለ ትከታተለኝ ነበር። ታውቀዋለች አካሄዴን ታውቀዋለች። ከቅርበቷም አንጻር እንግዲህ ሰፖርተር ሆና ነው የቆየችው። እንግዲህ ወደ ሙዚቃው ደግሞ አባቴ በህይወት በሞት ከተለየን በኋላ ነው ወደ ሙዚቃው እንደ ፕሮፌሽን የገባሁት። ስለዚህ ያው እንዴት ሀንድል ያደረገው እንደነበረ ማወቅ አልቻልኩም። በእሷ በኩል ግን እስካሁን ድረስ ደጋፊ ትወዳለች፣ ሙዚቃ ትወዳለች። በጣም ያው እኛን ሳትወልድ በፊት የበለጠ እንደነበረ እናውቃለን። ጓደኞቿ ግድግዳዋ ላይ ቶም ጆንስ ተስሎ ነበረ እና ብዙ ነጂሞሰን ሽሃድን ፔንትድ መኝታ ክፍሏ ላይ እንደሱ ሁሉ ነበሯት። ዘፈን ግጥም፣ የምትጽፍ አብራ የምትዘፍን ነበረች። ና እኛም ስናቃት ትወዳለች እና ደስተኛ ናት። ያው ለእኔ ያየችልኝ ያንን ባይሆንም ሪኮመንድ አላረገችኝም ወይ ይህን ነው መሆን ያለብሽ ባትለኝም ይመስለኛል ብሄድበት እንደሚሆንልኝ አይታ ከቅርበቷ ና ከክትትሏ የተነሳ ደጋፊ ነው የሆነችው። እነማ ነበር የምታደምጫቸው ሙዚቀኞች ወይ ሙዚቃ? እኔ ብዙ ጀኔሬሽን ሰምቻለሁ። ብዙ ጀኔሬሽን፣ መነሻ የአባቴ ሸክላዎች አሉ፣ ሬኮርድስ እነ ናት ኪንግ ኮል አሉ፣ ኤላ ፊትዝጀራልድ ምናምን፣ ካሳ ተሰማ፣ እነ መሀሙድ የዛ ጀኔሬሽን ኮሌክሽን አሉ፣ የእናቴ ያሉ፣ የትልቅ ወንድሜ ያሉ፣ ካዝኖች ያሉ እና በቃ የተለያዩ ጀኔሬሽን ሙዚቃዎች የራሴን ፒክ እያረኩ መስማት እስክ ጀምር ድረስ በነዛ ነው የቆየሁት። ያው እኔ ደግሞ ስመጣ የነ ቦይስ ቱ ሜን ባክስትሪት ቦይስ ስፓይስ ገርልስ ምናምን ዘመን ላይ ነው የኛ ወቅት የነበረው። ሞቅ ያለበት ያ ዘመን ነው የኛ ወቅት የሚባለው። ዲስ ኢዝ ወር አይ ዋንት ብለህ ይሄን ሙዚቃ ነው ፈልገው ብለ ፒክ የምታደረግበት ና ከነሱ አካባቢ ከነበሩት ከቤተሰቤ ምርጫ ጀምሮ እዛ ድረስ ስሰማ ደግሞ በአመታት ውስጥ ብዙ አይነት ቴስት እና ዴቨሎፕ አርግ ያለው አሁንም ድረስ አድናቂ ነኝ። ከዘሪቱ ጋር ያደረግነው ቃለ ምልልስ በነገው ዝግጅት ይቀጥላል። ስለ ቤተሰቧ ህይወት ትነግረናለች። ያው ከሚገባኝ በላይ በጣም ቆንጅዬና ደስ የሚሉ ብርት ብርት ያሉ ልጆች አሉኝ። ባሌም በጣም ጥሩ አባት ነው እና በጣም የምደሰትበት እና እግዚአብሔርን የማመሰግንበት የህይወቴ ክፍል ነው። ከመነጭ ከእውነተኛ ስሜት እኔ እወዳለው። ዛሬው የጋቢና ጉዟችን ይህን ይመስል ነበረ፣ በዚሁም ተጠናቋል። በፌስቡክ አት ቪኦ አማሪክ ላይ ለምትከታተሉ እናመሰግናለን። ሁልጊዜም በቀጥታ ተከታተሉን። በትዊተርም እንደዚሁ አት ቪኦ አማሪክ ላይ አስተያየቶቻቸውን አድርሱን። ስናስተናግዳችሁ ሽታጉን ልንገራቸው ጋቢና ቪኦ ስናስተናግዳችሁ ያመሸነው መስታወት አራቀውና ሄኖክ ሰማ ጊዜርነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። ሙዚቃዎቹን የመረጠልን ዲጄ ፋትሱ ነው። ጉዟችሁ የሰመረ ይሁን እያል እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኘው።